ሰላም ጤና ስጥልኝ። የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? ከአሜሪካ ድምፅ ዋሽንግተን ዲሲ የዕለተ ሐሙስ ጥር 26 2014 ዓ ም መሰናዶ ተጀመረ። ጋቢና ብዬ ነው። ፕሮግራሙ ቀጣዩን ግማሽ ሰዓት ኤደን ገረመው በመስተንግዶ በምስልና በድምፅ ቅንብሩ ኤልያስ አስማረ ከመላው የአሜሪካ ድምፅ የስቱዲዮ ዘጋቢዎች ጋር በመሆን አብረናችሁ እንዘልቃለን። እናንተም አብራችሁን ልታመሹ ስለፈቀዳችሁ እያመሰገንን ለዕለቱ የያዝናቸውን ዘገባዎች እናስታውቃችሁ። አሮ ቀርሳ ቀበሌ እፍቱ በሚባል ቦታ ላይ ማንነታቸው ባልታወቀ ታጣቂዎች በተፈጸመ ጥቃት 11 የፖሊስ አባላት መገደላቸውን፣ ቢያንስ ሌሎች 17 የፖሊስ አባላት መቁሰላቸው መታወቁን የኮሚሽኑ መግለጫ አመልክቷል። ፈንታሌ ውስጥ ስለተፈጸሙ ግድያዎች ኢሰመኮ ያወጣውን ሪፖርት በተመለከተ ከተሰናዳ ዘገባ ላይ የተወሰደ ድምፅ ነው የሰማችሁት በምሽቱ በዚህ ዙሪያ ዘገባ ይኖረናል። በሌላ ርዕስ ደግሞ በአውሮፓውያን አቆጣጠር የካቲት ወር ከጀመረ ሶስት ቀናትን አሳለፈ። ይሄ ወር በዩናይትድ ስቴትስ የጥቁር አፍሪካን አሜሪካውያን ታሪክ የሚዘከርበት ወር ነው። በዚህ ዙሪያ ዘገባ ይኖረናል። አካባቢ ጥበቃንና የአየር ንብረትን የተመለከቱ ጥንቅሮችና ሌሎች ዘገባዎችንም አካተናል። አብራችሁን እንድታመሹ በድጋሚ እየጋበዝን አሁን ሀብታሙ ስዩም ከአለም ዙሪያ የተሰባሰቡ አጫጭር ዜናዎችን ያሰማችኋል። አመሰግናለሁ። ኤደን ሶማሊያ ውስጥ በማዕከላዊ የአገሪቱ ክፍል በሚገኙ ሚሊሻዎች መካከል ከትናንት በስቲያ በተነሳ የእርስ በርስ ግጭት ቢያንስ አስር ሰዎች መገደላቸውንና አስራአምስት ሰዎች መቁሰላቸው ተገልጿል። ግጭቱ የተነሳው ጋሉዳድ በተሰኘው ክፍለ ግዛት ባላምባል አውራጃ ውስጥ መሆኑ ተመልክተዋል። ባለስልጣናት፣ የአካባቢው ማህበረሰብና የአይንማኞች እንደገለጹት በግጭቱ የተሳተፉ ሁለቱም ወገኖች የሮኬት ቦምቦችን፣ ጸረ አውሮፕላን መሳሪያዎችንና ጠመንጃዎችን መጠቀማቸውን ተናግረዋል። ግጭቱ የተከሰተው የሶማሊያ ባለስልጣናትና ዓለም አቀፍ የረድኤት ድርጅቶች በድርቅና በመሳሰሉ ቀውሶች 245 ሺህ ሰዎች መፈናቀላቸውን በገለጹበት ወቅት መሆኑ ተመልክተዋል። በተለይ ድርቁ ከቀጠለ ይህ ቁጥር በቅርብ ጊዜ ውስጥ ወደ 1.4 ሚሊዮን ሊያድግ እንደሚችልም ተነግረዋል። ዩናይትድ ስቴትስ ለምዕራብ አፍሪካዊቷ ሀገር ጋና ከ560 ሺህ በላይ ክትባቶችን መለገሷ ተሰምተዋል። ለጋና የተለገሰው የክትባት አይነት ፋይዘር ባዮንቴክ መሆኑን ዋይት ሀውስ ለቪኦኤ የላከው መግለጫ ያመለክታል። ከዚህ መካከል 565110 የሚሆነው ማክሰኞ ዕለት እንደተጓጓዘ ተነግሯል። ክትባቶቹ ኮቫክስ በተሰኘው ዓለም አቀፉ የኮቪድ-19 ክትባት ስርጭት መረብ በኩል የሚዳረሱ ናቸው። የአሁኖቹ ክትባቶች በበጋው ወቅት ፕሬዚደንት ባይደን ቃል የገቡት ግማሽ ቢሊዮን ክትባት አካል ነው። 31 ሚሊዮን ህዝቦች የሚኖሩባት ጋና 157 ሺህ ዜጎቿ በኮቪድ ተጠቅተዋል። በዓለም አቀፉ ጤና ድርጅት መሠረት 1395 ዜጎቿ ለሞት ተዳርገዋል። እስካሁን ድረስ 9.7 ሚሊዮን ዜጎቿን ጋና አስከትባለች። ዩናይትድ ስቴትስ ሁለት ሺህ ያክል ተጨማሪ ወታደሮችን ወደ አውሮፓ ልታዘምት መሆኑ ተነግረዋል። አብዛኞቹ ወደ ፖላንድ እንደሚዘምቱ የተነገረ ሲሆን አንድ ሺህ ወታደሮች ደግሞ ከጀርመን ወደ ሮማንያ እንደሚያቀኑ ተሰምተዋል። የአሁኑ እርምጃ ከዩክሬን በሚያዋስናት ድንበር ላይ ጦሯን እያጠናከረች በመጣችው ሩሲያ አኳያ የሰሜን አትላንቲክ ጦር ትብብር አጋር የሆኑ የምስራቅ አውሮፓ ሀገራትን አቅም ማጠናከር እንደሆነ ተነግረዋል። ተጨማሪዎቹ ወታደሮች የሰማንያ ሁለተኛው አየር ወለድ ጦር ክፍል አባላት ናቸው። ሩሲያ ዩክሬንን ብትወር የአሁኖቹ ወታደሮች በዩክሬን ውስጥ እንደማይዋጉ የተናገሩት የአሜሪካ ጦር ኃይል ቃል አቀባይ ጆን ከርቢ የወታደሮቹ ዓላማ ከኔቶ ጎን መቆማቸውን ማሳየት ነው ብለዋል። ኔቶ ሰላሳ አባል ሀገራት ያሉት የምዕራብ ዓለሙ ቁልፍ የጦር ትብብር ነው። ከርቢ አክለውም አዲሱ ዘመቻ አቋሚ አይደለም ብለዋል። ዩናይትድ ስቴትስ ተጨማሪ ወታደሮችን ልታዘምት እንደምትችልም ተናግረዋል። የአሁኑ ዘመቻ በተጠንቀቅ እንዲቆሙ ከተነገራቸው ወደ አውሮፓ ሊያቀኑ ከሚችሉ 8500 ወታደሮች የተለየ እንደሆነም ተናግረዋል። በካሜሩን በመደረግ ላይ የሚገኘው የአፍሪካ ዋንጫ የግማሽ ፍጻሜ ጨዋታ መደረግ ጀምረዋል። ትናንት ሴኔጋልና ቡርኪና ፋሶ የጋለ ፉክክር የታየበት ጨዋታ አድርገዋል። ሴኔጋል ጨዋታውን በሶስት ለአንድ ድል በመደምደም ለዋንጫ ማለፏን አረጋግጣለች። ጨዋታውን የመሩት ኢትዮጵያዊ ዳኛ በአምላክ ተሰማ ነበሩ። ዳኛው በአምላክ ጨዋታውን የመሩበት መንገድን እያደነቁ የጻፉ አውታሮችም ታይተዋል። ዳኛው ሴኔጋልን ለፍጹም ቅጣት ምት እድል ያበቃታል ተብሎ የተጠበቁ ሁለት ክስተቶችን በድጋሚ ማሳያው ስክሪን ድጋፍ በመጠቀም ውድቅ አድርገዋል። ትክክለኛ ውሳኔ በመስጠታቸውም ተመስግነዋል። ሴኔጋልን በዋንጫ ጨዋታ ላይ የሚፎካከራት ቡድን የሚለየው ዛሬ በሚደረግ ጨዋታ ነው። ዛሬ ምሽት ከካሜሩንና ግብፅ መካከል የሚያሸንፈው ሴኔጋልን በመጪው እሁድ ለዋንጫ ይገጥማል። ከዜናዎቹ ጋር ሀብታሙ ስዩም ነበረ። የጋቢና ቪ የጥር 26 2014 ዓ.ም መሰናዶ ከአሜሪካ ድምፅ ዋሽንግተን ዲሲ መደመጡን ይቀጥላል። አብራችሁ ስለሆናችሁ በድጋሚ እናመሰግናለን። ወደ ዘገባዎቻችን እንሻገር። ፈንታሌ ውስጥ ስለተፈጸሙት ግድያዎች ኢሰመኮ በትላንትና ሁለት ሪፖርት አወጣ። በኦሮሚያ ክልል ምስራቅ ሸዋ ዞን ፈንታሌ ወረዳ ውስጥ ባለፈው ኅዳር በከረዩ የሚችል የገዳ አባላት ላይ የተፈጸመው ጥቃትና ግድያ ውስጥ የጸጥታ ኃይሎች እጅ አለበት የሚያስብል በቂ መረጃ አለ ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን አስታውቋል። የሪፖርቱን ይዘት ዘጋቢያችን ፀሐይ ዳምጠው ታስደምጠናለች። የኢትዮጵያ ሰብአዊ መብቶች ኮሚሽን ዛሬ ባወጣው መግለጫ በኦሮሚያ ክልል ምስራቅ ሸዋ ዞን ፈንታሌ ወረዳ በከረዩ የምችሌ ገዳ አባላት አርዳጅላ ላይ ህዳር 22 2014 ዓ ም በተፈጸመ ጥቃት የህይወትና የአካል ጉዳት ስለመድረሱ ጥቆማ እንደደረሰው አትተው ከታይሳስ ሰባት እስከ ታይሳስ 12 2014 ዓ ም ቦታው ላይ መገኘቱን ተጎጂዎችን፣ የአይንማኞችን ማኞችን የሟች ቤተሰቦችንና የሚመለከታቸው የመንግስት አካላት አነጋግሮ ምርመራ ማካሄዱን ገልጸዋል። ህዳር 21 2014 ዓ ም ፈንታሌ ወረዳ ውስጥ ወደ ተለያዩ ቀበሌዎች ለስራ ወጥተው ከቀኑ 8 ሰዓት አካባቢ ወደ መተሐራ ከተማ በመመለስ ላይ በነበሩ የጸጥታ አባላት ላይ ሃሮ ቀርሳ ቀበሌ እፍቱ በሚባል ቦታ ላይ ማንነታቸው ባልታወቀ ታጣቂዎች በተፈጸመ ጥቃት 11 የፖሊስ አባላት መገደላቸውን፣ ቢያንስ ሌሎች 17 የፖሊስ አባላት መቁሰላቸው መታወቁን የኮሚሽኑ መግለጫ አመልክተዋል። ይህንን ተከትሎ በማግስቱ ህዳር 22 2014 ዓ ም በግምት ከቀኑ 6 ሰዓት ጥቃቱን ያደረሱ ተጠርጣሪዎችን ለመፈለግ በፈንታሌ ወረዳ ጡጥቲ ቀበሌ ልዩ ስሙ ደድቲ ካራብ ከሚባል የከረዩ ምችሌ አባገዳዎችና የጅላ አባላት የመኖሪያ ስፍራ እየደረሱ የመንግስት የጸጥታ ኃይሎች 39 የጅላ አባላትን በቁጥጥር ስር ማዋላቸውን የአይን እማኞች ማስረዳታቸውን መግለጫው ገልጸዋል። ኮሚሽኑ ዛሬ ጥር 25 2014 ዓ ም ያወጣው ይህ ሪፖርት በጸጥታ አባላቱ ቁጥጥር ስር ከዋሉ የከረዩ ምችሌ ገዳ አባላት መካከል 16 ወደ ጨቢ አኖሌ ጫካ መወሰዳቸውንና 14ቱ በጥይት ተመቶ ስለተገደሉበት ሁኔታ ይናገራል። የከረዩ አባ ገዳ ከድር ሐዋስን ጨምሮ አስራ አራቱ የከረዩ የምችሌ ገዳ የጅላ አባላት መሬት ላይ እንዲተኙ ተደርገው በጥይት ተመጥቶ መገደላቸውንና ሁለት ሰዎች ደግሞ ወደ ጫካ ሮጠው ማምለጣቸውን ምስክሮች ለኮሚሽኑ እንዳስረዱ ጠቅሟል። አስክሬናቸውን ለማንሳት ግድያው ወደ ተፈጸመበት ቦታ የሄዱ ሰዎች በቦታው በነበሩ ፖሊሶች እንዳያነሱ በመከልከላቸው አስክሬኖቹ ለበርካታ ሰዓታት ሳይነሱ መቆየታቸውንና የፈነዳዱና በከፊል በአራዊት የተበሉ ጭምር እንደነበሩ አስክሬኖቹን ያነሱና የቀበሩ ሰዎች መግለጻቸውን፣ እንዲሁም አስክሬኖቹ ከጀርባ በኩል ወገባቸውና ጭንቅላታቸው ላይ በጥይት ተመተው መገደላቸውን የሚያሳዩ ምልክቶች የነበሩባቸው መሆኑን እንዳስረዱ ያብራራል። በዕለቱ በመንግስት የጸጥታ ኃይሎች ተይዘው ከተወሰዱ 39 የጅላ አባላት መካከል 23ቱ ወዴት እንደተወሰዱ ሳይታወቅ ቆይተው ከሁለት ሳምንታት በኋላ ጅሎ ቦርዬ የተባሉ የጅላ አባል አስክሬን ሞጆ ከሚገኘው የኦሮሚያ ልዩ ኃይል ሰፈር ለቤተሰብ መሰጠቱን ጭንቅላቱ ላይ የመፈንከት በተለያዩ የሰውነቱ ክፍሎች ላይ ቁስልና የድብደባ ምልክቶች እንደነበሩ አስክሬኑን የተቀበሉ የቤተሰብ አባላት ለኮሚሽኑ መግለጽ መግለጻቸውን የኢሰማኮ ሪፖርት አመልክተዋል። እስር ላይ የነበሩ የጅላ አባላት ከሳምንታት በኋላ መለቀቃቸውንም አመልክተዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን በምርመራው ወቅት በሰበሰባቸውና ባገናዘባቸው ማስረጃዎች 14 የከረዩ የምችል የገዳ አባላት ህዳር 22 2014 ዓ ም በመንግስት የጸጥታ አካላት በቁጥጥር ስር ከዋሉ በኋላ በግዳጅ ወደ ጫካ ቦታ እንደተወሰዱ በመግለጽ የጸጥታና የአካባቢ አስተዳደር ሰዎች ባሉበት ጭካኔ በተሞላበት ሁኔታ በጥይት የተገደሉ መሆኑንና ይህም ከሕግ አግባብ ውጭ የተፈጸመ ግድያ ስለመሆኑ በምክንያታዊነት ሁኔታ አሳማኝ ሆኖ እንዳገኘው አስታውቋል። በኃይል ከተወሰዱት ሃያ ሦስት የጅላ አባላት መካከል አንድ ሰው ሞጆ ከተማ ውስጥ በሚገኘው የኦሮሚያ ልዩ ኃይል ሰፈር ውስጥ በቁጥጥር ስር እያለ መሞቱንና ቤተሰቦቹ ያለምንም ምርመራ አስክሬኑን እንዲወስዱ መደረጋቸውን አስክሬኑ እንዲቀበር መደረጉ ከዚህ ጉዳይ ጋር የተያያዘ ተጨማሪ ከህግ ውጭ የተፈጸመ ግድያ መኖሩን በምክንያታዊነት ሁኔታ አሳማኝ ሆኖ ማግኘቱን የኢትዮጵያ ሰብአዊ መብቶች ኮሚሽን ገልጿል። በከረዩ የሚችል ገዳ አባላት ላይ ይህን ግድያ የፈጸሙና ያስፈጸሙ የፖሊስ አባላቱን የገደሉና የአካል ጉዳት ያደረሱ ሰዎችን የህግ ተጠያቂነት ለማረጋገጥ ተገቢው የወንጀል ምርመራ በአፋጣኝ ሊደረግ እንደሚገባ ኮሚሽኑ ያቀረበው ምክር ሀሳብ የኢትዮጵያ ሰብዓዊ መብቶች ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀለ አስታውሷል ብለዋል። ኮሚሽነሩ ስለ ጠቅላላ የነገሩን ሁኔታ እውነቱን በመግለጽ ፍትህ በማረጋገጥና የተጎዱ ሰዎችን በመካስ ላይ የተመሰረተ አስፈላጊ ተግባራትን በማከናወን የማህበረሰቡን ሰላምና ደህንነት እንድመለስ ማድረግ እንደምጠበቅ ማሳሰባቸውንም መግለጫው አመልክቷል። ይህ ሁኔታ በተፈጠረ ሰሞን የአሜሪካ ድምጽ ባቀረበው ሪፖርት ላይ እማኝነን ያሉት ሰዎች ግድያው የተፈጸመበትን ሁኔታ ማስረዳታቸውና የምስራቅ ሸዋ ዞን አስተዳደር ኮሚኒኬሽን ቢሮ ኃላፊ ወይዘሮ አዳነች አንበሱ አባገዳ ከድር ሐዋስን የገደሉት የመንግስት የጸጥታ አባላት ናቸው መባሉን ማስተባበላቸው ተዘግበዋል። ለግድያዎቹ ተጠያቂ ኦነግ ሸኔ ስሉ የጠራዋቸው ታጣቂዎች መሆናቸውንም አመልክተው ነበር። ራሳችን የኦሮሞ ነጻነት ሰራዊት ከሚሉት ታጣቂዎች ያኔም ሆኔ ከዚያ በኋላ ምላሽ ያልተሰማ ሲሆን የዛሬው የኢትዮጵያ ሰብዓዊ መብቶች ኮሚሽን ሪፖርት ከወጣ በኋላም የኮሚሽኑንና የኦሮሚያ ባለስልጣናት ለተጨማሪ ማብራሪያ ለማግኘት ያደረግናቸው ጥረቶች አልተሳኩም። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ። የያዝነው የአውሮፓውያኑ ፌብርዋሪ ወር ወይም ወርሃ የካቲት በዩናይትድ ስቴትስ የጥቁሮች ወር በመባል ይታወቃል። ይህንን ምክንያት አድርገን ከዚህ ቀደም በአሜሪካ ድምጽ ካሰናደናቸው ትውስታዎች መካከል አንዱን እናሰማቸዋለን። ዘገባው የሲቪል መብቶች ፋኖዎች ይሰኛል። በአውሮፓውያን አቆጣጠር በ 1ሺ 9 መቶ ስልሳዎቹ የተቀጣጠለው የሲቪል መብቶች ንቅናቄ የፊት መሪ የነበሩት ቄስ ዶክተር ማርቲን ሉተር ኪንግ ጁኒየር ይሁኑ እንጂ እርሳቸውን ተከትለው ብርቱ መስዋዕትነት የከፈሉ የነጻነት የእኩልነት መብቶች ፋኖዎች ብዙ ናቸው። ዘገባው ታዲያ ጥቁሮችም፣ ነጮችም ሌሎችም ክሪስ ሴምክሲን በተሰኙ በንቅናቄው ጥላ ስር የነበሩ እነዛ የእርዳታ አጋዮች ያሳደሩትንና ያሳለፉትን ጫና ይፈትሻል። ሰለሞን አባተ አሰናቸውታል። በ1960ዎቹ ውስጥ እጅግ ተወዳጅ የነበረ መዝሙር ነው። ሃሊስ ናትኪንስ የሚዘምረው። መልእክቶቹ ያኔ ተቀጣጥሎ ለነበረው የሲቪል መብቶች ትግል ወጣቶችን መቀስቀስና መሳብ ነበር። ለልቦናና ቀልባቸው ይደርስ የነበረ ዝማሬ። ናትኪንስና ሕልቆ መሳፍርት ያልነበራቸው የሚባሉ ሌሎችም የንቅናቄው ፋኖዎች ተብለው ተጠርተዋል። ሲቪል ራይትስ ፉድ ሶልጀርስ። ጥቁሮች በአሜሪካ ይደርስባቸው የነበሩ ግፍና መከራዎችን፣ አጠቃላይ መድሎና መገለልን፣ የፍትህ እጦትን ከጀርባ ሆነው በብርቱ ይፋለሙ ነበር። ጌቶን ቦርድ የሰማችሁት መዝሙር ፋኖ ተሰማራ أين تنبر لسبعا عوي مبتوج النفالم. children children get on board children children the conditions were not good for us a change needed to be made a change for the. نبر ሽርሊ ጋቪን ፍሎይድ አንድ አላባማ ውስጥ የሚገኝ ብዙ ዓመታትን ያስቆጠሩና ፍቺ ያልተገኘላቸው ታሪኮችን እያፈላለገና እያቀናበረ የሚያቀርብ ድርጅትን ይመራሉ። እነዚያ የሲቪል መብቶች ንቅናቄ ፋኖዎች ብዙ መሥዋዕት መክፈላቸውን ይናገራሉ። ፍሎይድ እፍልሚያው ግንባር ላይ ነበሩ። የተደበደቡትም እነርሱ ናቸው። በየመንገዱ የተጎተቱም የተተፋባቸውም እነርሱ ናቸው። ከጀርባ ብዙውን ተግባር ከሚያከናውኑ መካከል ቄስ ዌሌ ብሉ አንዱ ናቸው። የነጻነት ትምህርት ቤት የሚባሉ በደቡብ ዩናይትድ ስቴትስ ግዛቶች ውስጥ ጥቁሮችን ለምርጫ ወይም ድምፅ እንዲሰጡ የሚመዘግቡ ሠራተኞችን የሚያሰለጥኑ ተቋማትን አደራጅተው ያንቀሳቅሳሉ። የነጻነት ትምህርት ቤት ወጣቶችን፣ የሲቪል መብቶች ሠራተኞችን ማለት ነው፣ በማስተማር በኩል ቁልፍ ሥራ አከናውነናል። ከዚያ እየወጡ እያንዳንዱን ቤት እያንኳኩ ለምርጫ እንዲመዘገብ ሰውን እያነጋገሩ አሳምነዋል። ጃክሰን ሚሲሲፒ፣ የሚገኘው ቱጋሉ ኮሌጅ በ1960 እና 50ዎቹ ውስጥ የሲቪል መብቶች ንቅናቄው እምብርት ነበር። ከመላ ሀገሪቱ የንቅናቄው መሪዎች ወደዚያ እየመጡ ሰው ለእኩል መብቶች እንዲነሳ ያደረጉ መንፈስ አነቃቂና እልህ አስያዥ የቅስቀሳ ንግግሮችን ያደርጉ ነበር። And it is necessary to protest this threefold. ይህንን ሶስት ሰይጣን የሚያህል የከበደ ሁኔታ መቃወምና መጋፈጥ አስፈላጊ መሆኑን ዓለም እንዲያውቅ ማድረግ አለብን። የሲቪል መብቶች ተሟጋቿ ሼርሊ ጋቪን ፍሎይድ የሰውን ተስፋና ሞራሉን ከፍ ለማድረግ እነዚያ ህዝባዊ ስብሰባዎች ምን ያህል ስኬታማ እንደነበሩ ያስታውሳሉ። በእነዚህ ስብሰባዎች ላይ የሚዘመሩ መዝሙሮች ችግሮች፣ ጸሎቶች፣ ንግግሮችና ውይይቶች ሰውን ያነሳሱት ነበር። በዚያውም ደግሞ ማግለልንና ጅምላ መድሎን የመሰሉ እንቅፋቶችን ለመሰባበር በንቅናቄው ውስጥ የመሳተፍ አስፈላጊነትም ይነገራቸው ነበረ። ሚሲሲፒ ግዛት ውስጥ ይካሄዱ ከነበሩ ሰልፎች በአንደኛው ላይ ሉዊስ ታከር በፖሊስ ውሾች እንዲነከሱ ተደርጓል። ፖሊሶች ውሻዎቹን ይለቁብን ነበር። እኛም በወተት ጠርሙስ እያባረርናቸው እያባረር ናቸው ጉዟችንን እንቀጥል ነበር። የሲቪል መብቶች ተሟጋቹ ዲክ እና ሼረን ማይልስ ነጮች ናቸው። በ1963 ዓመተ ምህረት ጥቁሮች ድምፅ ለመስጠት እንዲመዘገቡ ይካሄድ በነበረው እንቅስቃሴ ውስጥ ተሳትፈዋል። በመሳተፋቸው ምክንያት ታዲያ ከፊታቸው የተደቀነውን የከበደ አደጋ ይገነዘቡት ነበር። there was potential violence and there were certainly threats uh, and people <laughs> በሰሜን የሀገሪቱ ክፍል ነጮችና ጥቁሮች እንደ ሻረንና እንደ እኔ ሁሉ በዚያ ንቅናቄ ውስጥ ለመሳተፍ የወሰኑ ብዙ ነበሩ። በተለይ ወጣቶች ምክንያቱም ያ በሀገራችን ታሪክ ውስጥ ትልቅ ጠባሳ ነውና። ጠበቃው ሪቻርድ ኮሀን በደቡብ የድህነት ሕግ ማዕከል ይሳተፋሉ። ያ ድርጅት የታወቀ የሲቪል መብቶች ተሟጋች ድርጅት ነበር። እጅግ ብዙ ያልተዘከረላቸው፣ ያልተሞገሱ፣ ያልተዘመረላቸው ጀግኖች ሊታሰቡ ይገባል ይላሉ ኮሀን። ታሪክ የሚያስታውሰው ጥቂት ሰዎችን ነው። ወደ ኋላ መለስ ብለን ስንመለከት ግን ወደፊት እንድንራመድ ያደረጉንን የማይታመን ዝና ያላቸው ብዙ ሰዎችን እናገኛለን። በ1966 ዓመተ ምህረት ከሜንፊስ እስከ ጃክሰን የተካሄደው ጸረ ፍርሃት ሰልፍ እስከተደረገበት ጊዜ ድረስ ከኋላዎቹ የሲቪል መብቶች ንቅናቄ ፋኖች አንዱ ታይረን ዴቪስ በእነዚያ እንቅስቃሴዎች ውስጥ እና በሰልፎቹ ላይ መሳተፍ በጣም ይፈሩ ነበር። When the march ended, ሰልፍ ሲያበቃ ፍርሃት የማብሮ አበቃ። ከዚያ በፊት ግን እንደ ዩናይትድ ስቴትስ ዜጋ የሚፈቀድልኝን ነገሮች እንኳ ለማድረግ እፈራ ነበር። እንደ አንድ የሰው ልጅ አንዳንድ መብቶች ነበሩኝ እኮ። ትሑት ሁን አትገዳደር። ክሊፍተን ኬዚ ሲታሰር ገና የ17 ዓመት ታዳጊ ወጣት ነበር። ኬሲ የታሰረውና ለዘጠኝ ቀናት እስር ቤት ውስጥ እንዲቆይ የተደረገው በአንድ ሰልፍ ላይ ተሳትፈሃል ተብሎ ነበር። እኔ አንድ ትንሽ ሰው ነበርኩኝ። በቡድን የሠራነውን መለስ ብዬ ስመለከተው ግን በእውኑ እጹብ ድንቅ ነበር። የእነዚያ ያልተዘመረላቸው ጀግኖች ቆራጥነት፣ ጀብዱና ብርታት እንዲሁም ተግባር ብዙ አይነት የዘር መድሎና የፍትሕ እጦት አይነቶችን እየሰባበሩ ብዙ ስኬቶች ማስመዝገባቸውን የታሪክ ምሁራን ዛሬ ይናገራሉ። በመከታተል ላይ የምትገኙት ከአሜሪካ ድምፅ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቬ መሰናዶ ነው። ጋቢና ቬ በኢትዮጵያ ሰዓት አቆጣጠር በየእለቱ ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩል ኢትዮ ሳት ላይ በሳተላይት ልታገኙ ትችላላችሁ። እንዲሁም በቬ አማሪክ የፌስቡክ ገጽና ድረገጾች ላይ ልትከታተሉ ትችላላችሁ። ወደ ሶስተኛው ዘገባ ደግሞ እንሻገር። የኮቪድ-19 ጋር የምንጠቀምባቸውን ቁሶችን በአግባቡ ማስወገድ አለማስወገድ የጤና ችግር እንደሚያጋልጥ የዓለም የጤና ድርጅት አስታወቀ። ሀገራት አገልግሎት ላይ የዋሉ እቃዎችን በተሻለ ሁኔታ የሚያስወግዱበትን ስርዓት እንዲያሻሽሉም ድርጅቱ ጥሪ አቅርቧል። የሊሳ ሽላይንን ዘገባ ስመኝሽ የቆየ እንደሚከተለው አሰናድተዋለች። ኮቪድ-19 ወረርሽኝን ለመዋጋት እጅግ በጣም ብዙ መጠን ያላቸው ራስን መከላከያ መሳሪያዎች ክትባቱን ለመስጠት መርፌዎችና ስሪንጆችን መጠቀም እንዲሁም ሌሎች በርካታ መሰረታዊ ቁሳቁሶች ያስፈልጋሉ። የዓለም ጤና ድርጅት ያካሄደው አዲስ ዓለም አቀፍ ጥናት እንደሚያሳየው በእነዚህ ቁሳቁሶች የሚፈጠረውና ከየጤና አገልግሎቱ የሚወጣው ቆሻሻ እጅግ ከፍተኛ መጠን ያለውና አደገኛ ነው። ማጊ ሞንቶጎምሪ በጤና ድርጅቱ የውሃ ንጽህናና ጤና ቢሮ ኃላፊ ስትሆን፣ ኮቪድ-19 በጤና አገልግሎት መስጫ ተቋማት አካባቢ የፈጠረው የጤና ስጋት በፊት ከነበረበት በአስር እጥፍ ጨምሮታል ትላለች። ይህንን ሁኔታ ባላደጉ ሀገራት ውስጥ በሚገኙ ከወረርሽኙ በፊት ቆሻሻን በአግባቡ ለይቶ የማስወገጃ ስርዓት ያልዘረጉ የጤና ተቋማት ምን ሊሆን እንደሚችል መገመት ይቻላል። ይሄ ተጨማሪ የቆሻሻ ክምር በጤና ተቋማት ሰራተኞች እና በማህበረሰቡ ላይ ተጨማሪ ጫናን የፈጠረው በተለይ ቆሻሻ በሚቃጠልባቸው አካባቢዎች የዓለም ጤና ድርጅት ሪፖርት በተለይ አደገኛ የሆኑ ከኮቪድ-19 ጋር ተያይዘው የሚመጡ ቆሻሻዎች የጤና ሰራተኞችን ለተለያዩ አደጋዎች ያጋልጧቸዋል። ለምሳሌ በመርፌ መወጋት፣ ማቃጠል፣ በአይን የማይታዩ ጥቃቅን ባክቴሪያዎችና ቫይረሶች መጋለጥ የአየር መበከልና ሌሎች ቆሻሻ በአግባቡ ባለመወገዱ ምክንያት ካልተጸዱ ቦታዎች ጋር ተያይዘው የሚመጡ ችግሮች ይገኙባቸዋል። የዓለም ጤና ድርጅት እንደ አውሮፓውያን አቆጣጠር ከመጋቢት 2020 አንስቶ እስከ ህዳር 2021 ዓ ም ድረስ በተባበሩት መንግስታት ድርጅት የጋራ አስቸኳይ ፕሮጀክት አማካኝነት እርዳታ ወደሚያስፈልጋቸው ሀገራት የተላኩ ወደ 87000 ቶን የሚጠጉ ራስን መከላከያ መሳሪያዎችን ለማጥናት ሞክሯል። ጥናቱ በዋናነት አብዛኛው መሳሪያ ወደ ቆሻሻነት የሚቀየር መሆኑን አመልክቷል። ጥናቱ በተለይ በጤና ተቋማት ዙሪያ ብቻ የሚፈጠረው የቆሻሻ መጠን ምን ያክል እንደሆነ ለማሳየት የሞከረ ሲሆን፣ ሞንቶጎምሪ እንደምትለው በሰፊው ማህበረሰብ ዘንድ እየተፈጠረ ያለው ቆሻሻ መጠን ግን ገና አልተመለከተም። The waste generated by the public, in particular mass, for example, in 2020, there were four points. <laughs> ተጥለዋል። ያ ቀደም ሲል ከነበረው ስድስት ሚሊዮን ቶን ተጨማሪ ቆሻሻ ነው። ስለዚህ በትክክል ከኅብረተሰቡ የበለጠ ቆሻሻ እየወጣ ነው። በዛው ልክ ግን የጤና ዘርፉ በጣም ከፍተኛ ሚና የሚጫወት ነው። ስለዚህ ያለ አግባቡ ጥቅም ላይ የሚውሉ የግል መከላከያ መሳሪያዎችን መጠን ለመቀነስ እርምጃዎችን መውሰድ ይቻላል። ደህንነትን መሰረት ያደረገና የአካባቢ ጥበቃን ባገናዘበ መልኩ ቆሻሻን ለማስወገድ ስነ ምህዳሩን ታሳቢ ያደረጉ ማሸጊያዎችንና ማጓጓዣዎችን መጠቀም የእጅ ጓንቲና በሕክምና ጊዜ የሚደረጉ የፊት መሸፈኛዎችን በድጋሚ ጥቅም ላይ እንዲውሉ ማድረግ እንዲሁም ቆሻሻን በማቃጠል ምትክ ሌሎች የቆሻሻ ማስወገጃ ቴክኖሎጂዎችን መጠቀም እንደሚገባ የዓለም ጤና ድርጅት ምክረ ሀሳብ ያመለክታል። በናይጀሪያ የሚገኘው ሪቨር የተሰኘው ግዛት በአፍሪካ ከሚገኙ ከባቢ አየራቸው በእጅጉ ከተበከሉ ስፍራዎች መካከል አንዱ ነው። የዚህ ምክንያቱ ደግሞ ከፍተኛ መጠን ያለው የነዳጅ ቅሪትና ቆሻሻ የሚቃጠልበት ስፍራ በሆኑ ነው። በአካባቢው የሚኖር አንድ ማህበረሰብ የአየር ብክለትን ለመቀነስ ብስክሌትን በመጓጓዣነት መጠቀምን እያስተዋወቀ ይገኛል። የቲሞቲ ኦቢዙን ዘገባ ሀብታሙ ስዩም እንደሚከተለው አጠናቅሮታል። ብስክሌተኞች በናይጄሪያ የኒጀር ዴልታ የምትገኘው አሲዮኮፓ ከተማ መንገዶች ላይ ሽርብትን ሊሉ ተሰናድተዋል። በዚህ ከባቢ አየሩ በተበከለ ስፍራ ላይ ያሉ ነዋሪዎች፣ ሌሎችም የማህበረሰቡ አባላት ብስክሌቶቻቸውን በመጠቀም ወደ ንጹህ መጪ ዘመን መዳረስ እንደሚችል ተስፋ አድርገዋል። በነዳጅ ቅሪት ላይ ከመተማመን ይልቅ ብስክሌቶችን ለመጓጓዣነት መጠቀምን የሚያበረታተውን ዓመታዊ ክብረ በዓል በመቶዎች የሚቆጠሩ ብስክሌተኞች ተቀላቅለዋል። ክሪስ አጂም በዓሉን የማዘጋጀት እንቅስቃሴን የጀመሩት የዛሬ ሁለት ዓመት ገደማ ነበረ። እንደምታውቁት በካይ ጭስን በተመለከተ ሁላችንም እናማርራለን። ከሞተር ሳይክሎችና መኪናዎች በተቃራኒ ብስክሌቶች ግን ከካርበን ጋር የተገናኘ ምንም ነገር የላቸውም። አብይ መጓጓዣ መንገድ ካደረግናቸው በካይ ጭሱም መቀነስ እንችላለን ያሉት አስተባባሪዎች ዓመታዊ ትዕይንቱ በናይጄሪያ እጅግ ታዋቂና በምዕራብ አፍሪካ ካሉ ተመሳሳይ ትሬታዎች መካከልም ከግዙፎቹ መካከል የሚመደብ መሆኑን ይናገራሉ። ብራይት ጆንሰን እሱን የመሰሉ ሰዎች ብስክሌት እንዲጠቀሙ ክብረ በዓሉ እንዳበረታታቸው ይናገራል። በዚህ ሰዓት ብስክሌቶች በማህበረሰቡ በሙሉ እየተለመዱ ነው። ከአውሮፓውያኑ 2020 የብስክሌት ካርኒቫል ወይም የአደባባይ በዓል በኋላ ሰዎች በብስክሌቶቻቸው ወደ ገበያዎች፣ ወደ እርሻ ስፍራዎች መንቀሳቀስ ጀምረዋል፣ ያለው የናይጄሪያ ሪቨር ግዛት ከባቢ አየራቸው በእጅጉ ከተበከለ ስፍራዎች መካከል አንዱ ነው። የዚህ ምክንያት ደግሞ ህገወጥ የነዳጅ ማጣራት ተግባራት መበራከታቸው ነው። ከእነዚህ ተግባራት የሚወጣውን በካይ ጭስ ቅሪቶችን በወለሎች፣ መስኮቶች፣ መኪኖች፣ ቤቶችና በእጽዋት ላይ በቀላሉ ይታያሉ። በዚህ ወር ግዛቱ በሕግ የተላለፉትን አካላት በቁጥጥር ስር መዋል ጀምሯል። ባለሥልጣናት በርካታ ሰዎች ብስክሌተኞች በናይጄሪያ የኒጀር ዴልታ የምትገኘው አሲዮኮፓ ከተማ መንገዶች ላይ ሽርብትን ሊሉ ተሰናድተዋል። በዚህ ከባቢ አየሩ በተበከለ ስፍራ ላይ ያሉ ነዋሪዎች፣ ሌሎችም የማህበረሰቡ አባላት ብስክሌቶቻቸውን በመጠቀም ወደ ንጹህ መጪ ዘመን መዳረስ እንደሚችል ተስፋ አድርገዋል። በነዳጅ ቅሪት ላይ ከመተማመን ይልቅ ብስክሌቶችን ለመጓጓዣነት መጠቀምን የሚያበረታተውን ዓመታዊ ክብረ በዓል በመቶዎች የሚቆጠሩ ብስክሌተኞች ተቀላቅለዋል። ክሪስ አጂም በዓሉን የማዘጋጀት እንቅስቃሴን የጀመሩት ዛሬ ሁለት ዓመት ገደማ ነበረ። እንደምታውቁት በካይ ጭስን በተመለከተ ሁላችንም እናማረራለን። ከሞተር ሳይክሎችና መኪናዎች በተቃራኒ ብስክሌቶች ግን ከካርበን ጋር የተገናኘ ምንም ነገር የላቸውም። አብይ መጓጓዣ መንገድ ካደረግናቸው በካይ ጭሱን መቀነስ እንችላለን ያሉት አስተባባሪዎች አመታዊ ትዕይንቱ በናይጀሪያ እጅግ ታዋቂና በምዕራብ አፍሪካ ካሉ ተመሳሳይ ትሬታዎች መካከልም ከግዙፎቹ መካከል የሚመደብ መሆኑን ይናገራሉ። ብራይት ጆንሰን እሱን የመሰሉ ሰዎች ብስክሌት እንዲጠቀሙ ክብረ በዓሉ እንዳበረታታቸው ይናገራል። በዚህ ሰዓት ብስክሌቶች በማህበረሰቡ በሙሉ እየተለመዱ ነው። ከአውሮፓውያኑ 2020 የብስክሌት ካርኒቫል ወይም የአደባባይ በዓል በኋላ ሰዎች በብስክሌቶቻቸው ወደ ገበያዎች፣ ወደ እርሻ ስፍራዎች መንቀሳቀስ ጀምረዋል ያለው። የናይጄሪያ ሪቨር ግዛት ከባቢ አየራቸው በእጅጉ ከተበከለ ስፍራዎች መካከል አንዱ ነው። የዚህ ምክንያት ደግሞ ህገወጥ የነዳጁ ማጣራት ተግባራት መበራከታቸው ነው። ከእነዚህ ተግባራት የሚወጣውን በካይ ጭስ ቅሪቶችን በወለሎች፣ መስኮቶች መኪኖች፣ ቤቶችና በእጽዋት ላይ በቀላሉ ይታያሉ። በዚህ ወር ግዛቱ በህግ የተላለፉትን አካላት በቁጥጥር ስር መዋል ጀምሯል። ባለስልጣናት በርካታ ሰዎች ብስክሌቶችን መጠቀም ከጀመሩ የህገወጥ ነዳጅ ፍላጎት ይቀንሳል ብለዋል። ቤንጃሚን ዋርዶ የኢሲዮ ኮፖ የማህበረሰብ መሪ ናቸው። ነዋ ሰዎች ብስክሌቶች እንዲኖራቸውና እንዲጠቀሙባቸው እንፈልጋለን። እንቅስቃሴዎችን አደርጉ። ዘመናዊ የማጓጓዣ መንገዶችን አንቀበልም፣ ብስክሌትን ብቻ ተቀባይነት እንዳለው መንቀሳቀሻ እንቆጥራለን ማለት ግን አይደለም ነው ያሉት። አጂም ለብስክሌቶች የተሰናዳ መንገድ ለብስክሌቶች መንገድ መገንባት አለበት ብለዋል። እሱም ባይኖር ግን ሌሎች መንደርተኞች ሰዎች መኪናቸውን የሚጠቀሙበትን ጊዜ እንዲያሳንሱ እንዲሁም ብስክሌቶቻቸውን እንዲጠቀሙ ለማበረታታት የብስክሌት ፌስቲቫሎችን ለማዘጋጀት እያሰቡ እንደሆነ ተናግረዋል። አድማጮቻችን ለተፈጠረው የቴክኒክ ስህተት ይቅርታ እንጠይቃለን። አብራችሁን ስለነበራችሁ እያመሰገንን የሐሙስ ምሽት ዝግጅታችንን እዚህ ሊያጠናቀቅን ሰላም ጤና ስጥልን ደነደሩ